ሰላም እንደምናላችሁ የሰላ ቤተሰቦች የአዲስ ኪዳን ልጆች እንደ መሆናችን መጠን ኃጢአት ስንሰራ ከእግዚአብሔር ምህረት እናገኛለን ግን የኃጢአታችን ውጤቶችስ የኃጢአታችን መዘዙስ በመጀመሪያ ለመሆኑ ኃጢአት እንዴት እንከላከለዋለን የቤርሳቤን ህይወት በጥልቀት ስንመለከት እነዚህ ሁሉ ልንታገላቸው የሚገቡ ጥያቄዎች ናቸው። እርሷ ዳዊትን ያሳሳተች ነች ወይስ ተጠቂ ነበረች? በዚህ አስገራሚ ታሪክ ውስጥ የጌታን ርኅራሄ እና የጸጋውን ኃይል አብረን እናያለን። በዚህ ጥናት ውስጥ ጠለቅ ብለው እንዲሄዱ የሚያግዞ የጥናት መምሪያ አዘጋጅተናል። A got it at my own yet, but I guess atin w dot cellitopia slash bathshiba wim w dot S E L A H E T H I O P I A dot O R G slash B A T H S H E B A yeah, Nutell. ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ከእህቶቼ ጋር ተሰብስበን እንደገና በማቴዎስ አንድ ውስጥ የተጠቀሱትን ሴቶች ለማጥናት የጀመርነውን ሲሪስ ወይም ፕሮግራም ዛሬ ደግሞ ስለ ቤርሳቤ ለማጥናት አንድ ላይ ተገናኝተናል። እኔ ስምዳ ነው ይባላል። እህቶቼ ስማቸው እንዲነግሯችሁ እድል እሰጣቸዋለሁ። ፍጹም እባላለሁ። ሩት እባላለሁ። ያሰው ዛሬ የምናጠላው ምናጠናው ስለ ቤርሳቤ ነው። እና የቤርሳቤን ታሪክ ሁለተኛ ሳሙኤል 11ኛው ምዕራፍ ጀምሮ 12ም ላይ ትጠቀሳለች 16ም ላይ ስትጠቀስና ያለን እና ታሪኳን በደንብ የረጅም የብዙ ትውልድ ተጽዕኖ ያለው ታሪክ ነው ያላት። ኦፍ ኮርስ ለዛም ነው በማቴዎስ አንድም ላይ የምናያት ማቴ ማቴዎስ አንድ ማቴዎስም ስለ እሷ ሲጽፍ ያው ስሟን ጠቅሶ አይጽፋትም፣ ግን እሷ መሆኗን የኦሪዮን ሚስት ብሎ ሲጠቅሳት እናያለን። ሶ ስለልክ ሌሎቹን በማቴዎስ አንድ የነበሩ ሴቶችን ስናጠና አድርገን እንደነበረው አሁንም የእሷን ታሪክ በተለይ ዋናው አካል ያለበትን ትንሽ አንብበን ብንጀምር የተሻለ ነው ብዬ አስባለሁ። ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 እስከ አምስት እናንበብና እንጀምራለን። እስንታሪክ ዳዊትና ቤርሳቤ ነገስታት ለጦርነት በሚወጡበት በጸደይ ወራት ዳዊት ዮአብን ከንጉስ ሰዎች ከመላው የእስራኤል ሰራዊት ጋር አዘመተው። እነርሱም አሞናውያንን ራባት የተባለችው ከተማ ከበቡ። በዚያም ጊዜ ዳዊት ለኢየሩሳሌም በኢየሩሳሌም ቀርቶ ነበር። አንድ ቀን ማታ ዳዊት በአልጋው ከአልጋው ተነስቶ በቤተ መንግስቱ ሰገነት ወዲህና ወዲያ ይመላለስ ነበር። በሰገነቱ ላይም እንዳለ አንዲት ሴት ገላን ስታጠብ አየ። ሴቲቱም እጅግ በጣም ውብ ነበረች። ዳዊትም ሰው ልኮ ስለ ሴቲቱ አጠያየቀ። ሰውየውም እቺ የኤልያብ ልጅ የቄንጤናዊ የኦሪዮን ሚስት የቤርሳቤ አይደለችምን? አለ። ከዚያም ዳዊት መልእክተኞቹን ልኮ አስመጣት። እርሱም ወዳለችበት ገባች። አብራትም ተኛ። በዚህ ጊዜ ወርሃዊ የመንጻት ጊዜ ፈጽማ የመንጻቷን ጊዜ ፈጽማ ነበር። ከዚያ የተነሳ ወደ ቤቷ ሄደች። ሴቲቱም ጸነሰች። ለዳዊትም አርግዣለሁ ብላ ላከችበት። አሁን መጽሐፍ ቅዱስ የሚለንን ከመጽሐፍ ቅዱስ ውጪ የሆነውን ሀሳብ ሳይሆን መጀመሪያውን እነዚህን አምስት ቁጥሮች ስናነቅ ስለ እሷ ምን መረዳት እንችላለን? ስለ ዳዊትስ ከእሷ ጋር ስለነበረው ኢንተራክሽን ግንኙነት ምን ማወቅ እንችላለን? በለን ከቁጥር አንድ እንጀምርና ነገስታት በጦርነት ለጦርነት በሚወጡበት በጸደይ ወራት ዳዊት ኢዮአብን ከንጉሱ ሰዎችና ከመላው የእስራኤል ሰራዊት ጋር አዘመተው እነርሱም አሞናውያንን አጠፉ። ረባት የተባለችውን ከተማ ከበቡ። በዚህ ጊዜ ግን ዳዊት በኢየሩሳሌም ቀርቶ ነበረ። ይሄ ስለ ዳዊት የሚነግረን ነገር አለ ብዬ አስባለሁ። ምን ታስባላችሁ እናንተ? በዛ ጊዜ ጦርነት ላይ መውጣት ነበረበት። ንጉሶች በጦርነት የሚወጡበት ጊዜ ነው እንጂ እንዲህ ኦርደር አድርጎ ሌላን ሰው የሚያስልክበት ጊዜ አልነበረም። በቃ ነገስታት ለጦርነት በሚወጡበት ጊዜ በጸደይ ወራት ነው የሚለው ሲዝኑ በዛ ሰዓት መሆን የነበረበት ነገስታቶች ወደ ጦርነት የሚሄዱበት ዘመን ነበረ። ነገር ግን ዳዊት ቤት ቀርቶ ሌላ ሰው ላከ። እዚህ ጋር ትልቁን የዚኛውን ታሪክ ትልቅ ፖርሽን የሚጫወተውን እንትን እናያለን። የእሱን ቤት መቅረት፣ ያለ ቦታው መገኘት እሱን እናያለን። ምዕራፍ 11 ቁጥር አንድ ላይ ዳዊት ዴፊኔትሊ እግዚአብሔር ካስቀመጠው ቦታ ውጭ ሆኖ ሲገኝ እና ከእሱ ጋር ተያይዘው የሚመጡ ተጓዳኝ ነገሮችና ችግሮችን ነው በቃ ሲከታተሉ ሲከታተሉ ምናየው ኦፍኮርስ ብቻውን ቤት መቅረቱ ብቻውን አሁን የምናያቸውን ነገሮች ሁሉ ነገሮች የዛ ሁሉ መንስኤ ነው ለማለት ነው። እዛ ውስጥ የሚጫወተው ትልቅ ሚና አለ፣ በዛ ጊዜ ባለ በቤቱ በመቅረቱ። ስለዚህ በአንድ ቀን ማታ ዳዊት ካልጋው ተነስቶ በሰገነቱ ላይ እሷን ያያታል። እሷን በጣም ውብ እንደሆነች ይመለከታል። ያው በዚህ ሰዓት ቤርሳቤ መሆኗን እናውቃለን እና ከዚህ የምን እኛ አሁን በተለይ በዲየአዲስ ኪዳን ልጆች ሆነን የምናውቀው አሁን በአዲስ ኪዳን አመለካከት መለስ ብለን ስናስበው ዳዊት አይቷት ሲመኛት ሲፈልጋት ሲፈልጋት ኦሬዲ በልቡ እያመነዘረ እንደሆነ እንረዳለን እናውቃለን። ግን ከዚህ በኋላ እግዚአብሔር ለእኔ እግዚአብሔር ብዙ እድል ይሰጠዋል ብዬ አስብ። እውነትም የእግዚአብሔር ቃል ነው፣ ለሚመጣባቸው ፈተና ሁሉ እግዚአብሔር መውጫ ያዘጋጅላችኋል ይላል እና ለእኔ እግዚአብሔር መውጫ ያዘጋጀለት ይመስለኛል። ከዚህ በኋላ ያሉትን ሄዱ ሲያስጠይቅ፣ ስለ እሷ የሚሰማው ነገር ማን እንደሆነች ሲረዳ ሁሉ መውጫ እያዘጋ ይሄ ላይ ይሄ መጥፎ ሀሳብ ነው ላይ አቁም እያለው ይመስለኛል። እና እናንተስ ይሄንን ፓርት ስታዩ ዳዊት መውጣቱ እዛ ሰገነቱ ላይ ሲያያት ሲመኛት፣ ሲያስጠይቅ እዛ ውስጥ ያለው ነገር እናንተ ውስጥ ምን አይነት ስሜት ይፈጥራል? በጣም ጊዜ ወስዶ ነው ኃጢያት ውስጥ የገባው አስቦበት ነው የገባው አዳልጦት አይደለም የወደቀው እዚህ ጋር ስናየውና እንደገና ደግሞ ቅድም አሁን ከተነገረው ሐሳብም ጋር በመነሳት ምንሽ ጎልማሳ እንዴት መንገዱን ያነጻል ወይም ደግሞ እንዴት ነው ከኃጢያት ራሱን የሚጠብቀው ብለሽ ታስቢ። እዚህ ጋር አሁን የምንማረው ምንድነው? ኃጢያትን ኃጢያተኝነት ህይወት ለመውጣት ብዙን ጊዜ የምናስበው ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ ነው። ለካ ማረግ ያለብንን ነገር ካደረግን መሆን ያለብን ቦታ ከዋልን። የዛን እድል በጣም የመቀነስ አቅም እንዳለን ነው ማለት ነው። የምናየው አይደለ? ስለዚህ በአንዳንድ ማድረግ በማንፈልጋቸው ነገሮች የምንታገል ሰዎች ካለን ውሏችንን ብናስብ፣ ወይም ደግሞ መዋል ያለብን የዋልን የሌለ ቦታ ይኖር ይሆንን ብለን መጠየቅ ያለብን መስራት ያለብኝ ፕሮጀክት አይምሮዬን ማሰራት ያለብኝ አንድ ቦታ የዛ ነገር ባዶነት የዛ ነገር ው ስራ ፈትነት አይደል? ራዕይ አጥነት ባዶነት የሚጋብዘው ክፉ ለክፉ ነገር ቦታ እንደሚያመቻች እና በቃ ራዕይ የሌለው ምንድን ነው የሚለው ኢንቴንሽናል ያልሆነ ማለት ምንድን ነው በአላማ ተኮሪ ያልሆነ ተፈጥሯችንን እግዚአብሔር የሰጠንን ተሰጥኦ የማያሳትፍ የስንፍና ህይወት ስንኖር መስራት ያለብን ነገር ላይ በጥንቃቄ መስራት ሲያቅተን ኃጢአትንም በጥንቃቄ እናደርጓለን። የሚያሳየኝ ማለት በጣም አስተውሎ ነው ኃጢአት የሰራው። በቃ ጠይቆ ግራ ታጥፎ ቀኝ ታጥፎ መርምሮ ሪሰርች አድርጎ ጉግል አድርጎ ነው ኃጢአት የሰራው እና ያህም ደግሞ ምልሽ ጦር ሜዳው ላይ መኖር እንደነበረበት ቢኖር ኖሮ ስለዛ ነገር ጉግል ያደርግ ነበር ልክ ነህ። ከዛም ውስጥ አሁን ለምሳሌ ሄደው ሲያስጠይቅ እቺ የኤልያብ ልጅ ኤልያብ ከሹማምንቶቹ አንድ ነው። ኦሪዮም ለሱ እንደውም ዘምቷል። አሁን እየተዋጋ ያለ ሰው ነው እና ይሄንን ስትሰሚ ይሄ በድብቅ የሚቀር ነገር አይደለም። ይሄ የማውቃቸውን ሰዎች ነው የምጎዳው ከማለት ይልቅ በዳዊት ልብ ውስጥ የተፈጠረው ሀሳብ ይሄ የእኔ ሀሳብ ነው። በዳዊት ልብ ውስጥ የተፈጠረው ሀሳብ ብዬ የማስበው ኦ በቃ ይሄ በሚስጥር ሊሆን የሚችል ነገር ነው። በቃ ባሏ የለም፣ አባቷ የለም፣ እቺ ሴት ብቻዋ ነች። በቃ ይሁን እና የሆነ የደባ አድብቶባት አለም ብዬ ትንሽ እንዳስብ ያደርገኛል። ምክንያቱም እንዳልሹ ብዙ አሰላስሯል፣ አይቷታል፣ ተመኝቷል፣ ማጠያየቅ ውስጥ ገብቷልና ሲጠይቅም ያገኘው ነገር ሊያረጋጋው ሲገባ ሊያስቆመው ሲገባ ሊይዘው ሲገባ ጭራሽ ወደ ጭራሽ ወደ ኃጢያቱ የበለጠ ሲገፋፋው እናያለን። ከዚህ ግን ምን እኔ የምንረዳው ዲተርማይንድ ላደርግ በቃ ለወሰንንበት ኃጢያት ምንም እንደማይመልሰን ነው። ይሄ ሰውዬ ገና ሲያጠያይቅ ሲጠይቅ ነው ኃጢያት ውስጥ የገባው እኮ አብራ ሲተኛ አይደለም። በቃ ወስኗል። ይቺን ሴት ፈልጋታለሁ ስላለ ምንም ሊያግደው አልቻለም። ይሄ በተኝተህ በእንቅልፍ ተኝተህ የምታስበውን ሀሳብ ስትነሳ ጉልበት ይሰጥ ይሄ you be powerful ይሄ ጉልበት ይሰጣል እሱን ነገር ለማድረግ የሚል እራሱ ዳዊት የጻፈው መዝሙር ላይ እናገኛለንና በቃ ምንንም እንዲያሰላ በቃ በጣም ከማሰላሰሉ ከመመኘቱ የተነሳ መጠየቁ አይ ቲንክ ፎርማሊቲ ነው ለሱ ብዬ አስባለሁ። ይሄ ሰውዬ በጣም አስቦ ነበር ኃጢአት እንደሚሰራ። ግን የሚያስቀው ፓርት ኃጢአት እንደሚሰራ አስቦ ይሄ ኃጢአት ነው ብሎ አይደለም የሚያስበው፣ በቃ ንጉስ ነው እዛ ቦታ ላይ ተገኝቷል። ስለዚህ ይሄንን ደግሞ የምናየው ምን ላይ ነው ሲደነግጥ ኔተን ነብይን ናታን መጥቶ እንዲያረግ እንዲያረግ እንዲወሰዱበት ምናምን ሲለው በቃ የሱ የነበረው ሪያክሽን ብታይ ለሱ ነገር የመለሰው መልስ ያስቃል። ማለት አንተ ነህ ሲለው ነው አሃ እኔ ነኝ ለካ እኔ ነኝ እንደዚህ ያረኩት የሚለውን ገና የኃጢያት ኃጢያት ነው የሰራኸው ይሄ ነገር ትክክል አይደለም የሚለውን ፓርት የገባው ካረገው በኋላ ነው። ስለዚህ መጀመሪያ በቃ ስለተመኛት ማይሉን ሄዷል። አጠያይቋል። ማን እንደሆነ ስለላ አስመጥቷታል። ስለዚህ ይሄ የማስ የጭንቅላታችን ላይ ብዙ አንድን ነገር ብዙ ጊዜ የማጠንጠን ጉልበት ይሄ ሜዲቴሽን የምንለው አሁን በዓለማዊውም በክርስትና መንገድ ሜዲቴት አድርጉ ይባላል እና የእግዚአብሔርን ቃል ማሰላሰልን የምናገኘው እውቀት ዕውቀት አደሴም ታይም ደሞ ለክፉም ደሞ ሲሆን ሌላን ነገር ስናሰላስል የምናገኘው እራሳችንን የምናገኝበትን የጥፋትን ልክ የሚያሳየን ይመስለኛል። ከአሰላስሎትም ውጪ አን ድም ስናስበው ስናወራው የነበረው ነገር ለእኔ ለዳዊት ላይፍ ስታይል ነው ብዬ ነው የማስበው፣ ስጋዊ ምኞቱን ማርካት ማለትም አሁን ሳሙኤል ላይ በጣም ብዙ ሚስቶች እንደ ነበሩት ብዙ ሚስቶች ነበሩት እናያለን። እና እንደውም ነገስት ላይ እግዚአብሔር ዳዊትን ሲያናግረው ምን ይለዋል? የእስራኤልን ሀብት ሁሉ ሰጠው እና ሚስቶችም ሰጠው። ይሄ ቢያንስብህም ብህም ኖሮ በጨመርኩልህ ነበረ ይለዋል። እና ዳዊት እግዚአብሔር በሰጠው ሚስቶች እግዚአብሔር በሰጠው ቦታ የረካ የጠገበ ሰው አልነበረም። ችግሩም እዛው ጋር ነው ያለው እና እዚህ ጋር እሱ ይህችን ሴት ተመኝቶ ስላሰላሰለ ብቻ ሳይሆን እንደ ላይፍ ስታይል የኖረው ነገር አለ። በቃ ይሄ ሰው በተሰጡት ሚስቶች ረክቶ በቃ አንድ ሚስት ሁለት ሚስት ሶስት ሚስት፣ በሰለሞንም እናያለን አለ በቃ 700 ሚስቶች ነው የኖረውትም አለ በቃ አንድ ካል በቃ ሰባት መቶ ምን እንደማይበቃ በእነዚህ እናያለን። እና እዚህ ጋር ችግሩ በተሰጠው ነገር ባለው ነገር ረክቶ ጸጥ ያለ ሰው የተረጋጋ ወይም ይሄ ኮንቴንትመንት የምንለው የነበረው ሰው እንዳልነበረ እኔ እንዳስብ ያደርገኛል እና ለዛም ነው የኃጢአት ፈተና እድሉ ሲመጣበት ሪዚስት ለማድረግ ለመያዝ ራሱን ለመቆጠብ ያልቻለው ያለምምድ የነበረው ሰው አይደለም ብያስ እንዳስብ ያደርገኛል። እስፔሻሊ ደግሞ እዚህ የፓሽን እና በተለይም የስጋዊ ፍላጎት ኢሹ ላይ እንደዚህ አይነት ሰው ነበር ብዬ እንዳስብ ያደርገኛል። ዝም ብዬ ሳየው በቃ ሀያ አመት ሙሉ ይሄ ሰው ሩሃና ምናም ዊ ዶንት ኖው ኤግዛክትሊ አላውቅም። ግን ይሄ ሰው ስጋዊ ምኞቱን ለማሟላት ምንም ወደ ኋላ ያለ አሚን ወደ ወደ ኋላ ማለት ሰዎችን ደፋል ወይም ሴቶችን ወስዷል ለማሳም፣ አግብቶ በቃ ብዙ ሴቶችን ሲያገባ ብዙ ሴቶች ከሱ ሲወልዱ እናያለን። እና በዚህ ደረጃ ራሱን ቆጥቦ ራሱን ይዞ የኖረ ሰው ነው ለማለት ይከብደኛል። እዚህ ጋር ማየት ያለብን ንጉስ ነው ይሄ ሰውዬ እንደው ከታሪኩ ስናይ በዛ ዘመን የነበሩት ንግሶች ደግሞ እንዲህ ነው ቢሄቭ የሚያደርጉት የሚለውን ደግሞ ማየት ይኖርብናል። በዛ ጊዜ ኖርማል ነው። ሶ ከዛ በኋላ ከዚያም ዳዊት መልእክተኞችን ልኮ አስመጣት። እርሱ ወዳለበት ቦታ ገባች አብሯ ስምተኛ በዚያ ጊዜ ወርሃዊ የመንጻት ጊዜዋን ፈጽማ ነበረ። ከዚያም ተመልሳ ወደ ቤቷ ሄደች። ሴቲቱ ጸነሰች፣ ለዳዊት ማዕርግ ሻለው ብላ ላከችበት። በቃ እዚ ጋር በእነዚህ ሁለት ሶስት ቁጥሮች ውስጥ ዋነኛ ሀሳብ ሁለት ቁጥሮች ውስጥ ዋነኛ ሀሳቡ እናየዋለን። እና እናንተ ምን ትረዳድላችሁ ከዚህ ኢንተራክሽን? የወርሃዊ የመንጻት ጊዜዋ መሆኑ እዚህ ጋር መጠቀሱ ፋይዳው ምንድን ነው? ያ በዚህ ጊዜ መጸነሷ ለእሷ ያለው የህይወት ተጽዕኖ ምንድን ነው? ለዳዊት አርግዣለሁ ብላ መላኳ ምን አይነት ስሜት ይፈጥርብናል? ሰው ብዙ ጥያቄዎች የመንጻት ጊዜ የተጻፈበት ምክንያት በቃ አሁን ያረገዘችው የሚለውን ኤንፈሳይዝ ለማድረግ ነው። ከዛ በፊት ቢሆን ኖሮ ከኡራያ ነው የተረገዘው መባል ይችል ነበረ። አሁን ወደ ቤቷ ሄደችም ስትል ይሄን ፕሮሰሱን የመታጠቧ ምርዚን እሱ ሊሆን ይችላል ብዬ አስባለሁ። የመንጻት አለባቸው አይደለ? አይሁዶች በባህል ፕሮሰሳቸውን ከጨረሱ በኋላ ተጣጥበው፣ ተነጻጽተው እንደገና እንደ አዲስ ሪፍሬሽ አድርገው ነው የሚገቡት እና ጨርሳ ነበር ማለት በቃ አሁን የትም ማምለጫ የለም። ከዚህ በፊት አይደለም ያረገዘችው፣ አሁን እርግጥ ነው ካንተ ነው ያረገዘችው ለማለት ኢንፈሳይዝ ለማድረግ ይመስለኛል። እዚህ ፓርት ላይ ምን አይነት ኮመንተሪ ሊኖረን ይችላል? መልክተኞችን ልኮን ያስመጣት ወዳለበት ገባች አባተኛ ሰው። እና ማርገዟስ ለሷ ያለው ኢምፕሊኬሽን ምንድን ነው? ለእሷ ለሷ ህይወት ያለው ተጽዕኖ ምንድን ነው? አይ ቲንክ አፕ ኢንቲል ናው እስካሁን እስከ ቁጥር አምስት ድረስ በእርግጥ ኃጢአት ነው፣ ግን ኢን ላይት ኦፍ ዋት አሁን ከሚመጣው ነገር ጋራ ስናውረዱ ነው በጣም ኃይለኛ የሚሆነው አይ ቲንክ አሁን ወደ እኛ ዘመን ስናመጣው ቤዚክሊ ሁለት ያገቡ ሰዎች ኃጢአትን ፈጸሙ ነው የምናየው ከዛ አረገዘች ከዛ በኋላ የሚቀጥለው ለመሸፋፍን የሚያደርጉት ነገር ነው። የበለጠ እንትን የሚያደርጉ አሁን እዚህ ጋር እኔ በማየው በቃ ሁለት ሰዎች ኃጢአት ላይ ወደቁ የሚለው ነገር ላይ እና የወደቁበት ምክንያት እንዴት አቮይድ ማድረግ ይችላሉ የሚባለውን አየን። እኔ ይህን ነው የማየው። ሌላ ማቴዎስ ሲጽፍ በባሏ ስም መጻፏ ደግሞ እኔ የማስበው የኤግዛጁሬትድ የሆነው ትልቁን ኃጢያት እያሳየው ይመስለኛል። ለዳዊት ኦሪዮን ሚስት እኮሱ ጋ ሞር ትልቅ የሚሆነው ሞር ታውቃለህ። ኦሪዮን ሚስቱን መውሰድ አይደለም ከመውሰድ ማስወለድ አይደለም ከማስወለድ ማስገደል ከማስገደል ሦስቴ አራት የመሞከር ሦስቴ መሞከር ለማስገደል ከዛ ኦፊሻሊ ከዛ ሪዲጌትድ እንዲሆን ፊት ለፊት ይውጣ ብለህ ማስገደል የኦሪዮን አሁን ከቤርሳቤ ሰለሞን ወለደ ቢባል እንደ አንድ ፊገር ልናያት እንችላለን። አሁን ኦሪዮን ከኦሪዮን ሚስት ሲባል ግን ኦሪዮን ማን ነው? ምንድነው? ለዳዊት ምኑ ነበረ? ምናምን የሚለውንም ፓርቲ ፓርት ያስጠይ ያስነካናል። ለዳዊት ምኑ ነበር? ምን ያህል ታማኝ አገልጋይ ነበረ? ቲን አይ ቲንክ ከቤርሳቤ እንትን ጋር የሚሄድ ስለሆነ ኦሪዮን ማለት እስራኤል የእስራኤል ጦሮች እዛ ሆኖ ማን ከሚስቴ ጋር አልገባም ብሎ ጠጥቶ እንኳን በጠጣበት መንፈስ እንኳን ከሚስቱ ጋር ለመግባት ፍቃድ ፍላጎት ያልነበረው ለእግዚአብሔር መንግስት፣ በጣም ለእስራኤል በጣም ትልቅ ቦታ የነበረው የመልካም የሆነ የዳዊት አገልጋይ ነበር ና የኃጢአቱን ጥግ ፍጹሜ እንዳለችው የኃጢአቱን ወደታች በወረድን ቁጥር ከመተኛቱን ባለፈ እ ከመወደድን ባለፈ ወደ ታች በወረድን ቁጥር ምን ያህል ክፉ ስራ እንደሰራ ዳዊት በጣም የሚያሳየው በደንብ የሚገልጽበት በቃ ከንትና ሚስት ልጅ ወለደ ከመባል ውጭ ምንም ልትይ ትችያለሽ ነው እና አይ ቲንክ እሱንም ኤንፈሳይዝ የሚያደረግበት ይመስለኛል። ኦፍኮርስ ከዚያ በኋላ ዳዊት ኦሪዮን ሊያስገድለው ሲሞክር በሚቀጥሉት ቁጥሮች ውስጥ እናያለን። እዚ ጋ ከማስገደሉ በፊት መጀመሪያ መጣ ሰውየው ከዛ እሷ ጋር እንዲገባ ነው አይደል? ታጣጦ ውስጥ ጋር እስ ግራሚል የማሳሳት ነገር ነው ለማድረግ የፈለገው እና በዚህ ጋር ቤርሳብ የት ነበረች በዚህ ሀሳቡት በዚህ ፕላን ውስጥ ቤቷ ገብቶ አብራተኝቶ ቢሆን ኖሮ አትናገርም ነበር ማለት ነው። የእሱ ልጅ እንዳልሆነ ማለት ዳዊት በምን ተማምኖ ነው ይሄንን ፕላን እቅዱን ያወጣው? ራሱ እንትን አለኝ። ቤርሳቤ በጣም ደፋር ነበረች። ለንጉሥ ነው በጣም ከሷ አይሁ ልጅ እንደ ፐርሰናል እንትን ስታዩ ንጉሥ ነው የጠራሽ የሰው ሚስት እንደሆን ታውቂያለሽ። ዘመዶችሽ በደንብ እንደሚታወቁ ይታወቃል። ምክንያቱም አብረው ጦርነት የሄዱ ሰዎች ናቸው። ከዛ ከባል አይደለም ያረገዝኩት ካንተ ነው ያረገዝኩት እና አርግዣ አለው ከኦሪዮን ነው ያረገዘችው እኮ ብሎ መካድ ይችል ነበር እንዲህ ባትለው ኖሮ ኦፊሻሊ ግን ነግሯል ወይ ማለት አይችልም ነበር ራይት ምክንያቱም ነው የለም ሶ ከሱን ያረገዝኩት ማለት በፍጹም አትችልም ሶ ኢንፋክት እንደውም እንድትናገር ያደረጋት ነገር እሱ ነው ብዬ አስባለሁ እዚ ኬት መጣ ነው በቃ ይሄ ልጅ ገባሽ እና ገባሽና እንደውም ልክ እንደ እንትና ማለት ነው እንደ ትዕማር አብላ መደብህ የው ካንተ ነው የወለድኩት። ይሄ ነው የልጅ ያባትላለች እና እርሳቤም ራሷን ለመጠበቅና የራሷንም የራሷን ህይወት አለ እዚህ ጋር፣ ምክንያቱም ከንጉስ ጋር ነው ዲል እያረገች ያለችው እና የራሷንም ፕሮቴክሽን ለማግኘት አይ በቃ ያረገዝኩት ካንተ ነው፣ ምክንያቱም ግልጽ ነው ሌላ ሰው የለም ሌላ ብላ ነው እንጂ ሌላ። እና አይ ቲንክ ኦሪዮንም ሊያስመጣበት የሚሞክርበት ምክንያት ዝ በ እዛው ተድበስብሶ እዛው የእሷው ልጅ ነው የአንተው ልጅ ነው እዛው ራሳችሁን ቻሉ ለማለት የዳዊት ትክክለኛ ያልሆነ አስተሳሰብ ነው እንጂ እንደዛ ማለት ትችላለች ብዬ አላስብ። አባባሌ ገብቶሻል አሁን ለምሳሌ ኦሪዮን በቃ አሁን አላስጠራውም ሁሉ ነገር አልፏል ባትነግረው ኖሮ ዳዊት እኮ ስለሰማ ነው ይሄንን ሪያክሽን የወሰደው። ዳዊት እኮ ይሄንን የሰበው ኦሪዮንን አስጠርቶ ከእሱ ጋር ማስገባት፣ ይሄ ፕሮሰሱን እኮ የምናውቀው ከእሷ ከነገረችው በኋላ ና አርግዣ ያለው ሊያም ላከችበት ይላል። ባትነግረውና ጦርነቱ ያልቃል፣ ይመለሳሉ፣ ይመለሳሉ አገ እና ይሄ ድብቅ ብትሆን በዛ ሰዓት ባትነግረው፣ ኮንፍሮንት ባታረግ ኖሮ። የእሷ ኮንፍሮንት ማድረግ ለእሷ ጥሩ ነው እንዳልሹ፣ ለሷ ህይወት፣ ለእሷ ሴኩሪቲ ጥሩ ነው። ንጉሥ ዳዊት እርምጃ እስካልወሰደባት ድረስ እርምጃም ደሞ የመውሰድ መብት ያለው ሰው ነው። ይሄ ሰውዬ እኛ ትልልቅ ቦታ ላይ ያለ ሰው ነው። ንጉሥ ነው፣ ሊያስገድላት ይችላል። ይችላል ማለት እዛ ቦታ ላይ ፓወር ያለው ሰው ነው። ፓወር ያለው ሰው ጋር ነው ዲል እያደረገች ያለችው ሴት፣ ከአንድ ከኡራያ የሚስተካከል ከኦሪዮን ጋር የሚስተካከል ሰው ፓወር ካለ ሰው ጋር አደለም። ስለዚህ መናገሯ ደፍረት ነው። ሪስክም ነው ብዬ ነው የማስበው። ዝም ብትልና በቃ ረገብን እንሸፍናለሁ ብትል ኖሮ ዳዊት ጋር አይደርስም ነበር። ይሄ ግን ቱ ሴይ ላይክ በቃ ልካለች ደፈረ ብላ ነው። በቃ ዩኖ ምንም አይነት ፓርት የላትም እዚህ ውስጥ የተፈጠረው ነገር ውስጥ ጭቁን ነች የሚለውን አምንወአስተሳሰብ ላይ የተመሰረተ ይመስለኛል ቱ ላይክ ደፍራ በቃ ልካበታለች ብዬ የማስበው እና እንደዛ ነበር ወይ ፕርስፔክቲቭዋ ብዬ ሳስብ ድፍረት ነው ወይ ፕርስፔክቲቭዋ ብዬ ሳስብ አዎ የሚያስብለኝ ነገር የለም። አይም ድል የሚያደርገኝ ነገር የለም። ግን ድፍረት ተሰምቷት ነው እየፈረድኩባት ይመስለኛል። ግን ሁለቱም እኮ ሪስክ ነው። አለመናገርም ሪስክ ነው፣ መናገርም ሪስክ ነው። ለሷ ካልተናገረች የተናገረች ለፐርፐዝ ምንድነው ነው ጥያቄ። እሱን መጽሐፍ ቅዱስ ላይ ምንም አልተጻፈም ከመናገሯ ውጪ ናከቺበት ከማለቷ ውጪ እዚህ ላይ እዚህ መጽሐፍ ቅዱስ ላይ ስታይ ሪፈረንስ እና የብዙ አይነት ነገሮች ሊያውሩ ይችላሉ እዚህ መጽሐፍ ቅዱሳችን ላይ ግን ምን ምን ነገር የኢንቴንሽኑን አልታወቀም በቃ እሷ እኮ እንደ አንድ እንደተጠራ ተጠራ ሰውና አብራ እንደተኛች እንዳረገዘች ሰው ነው ፖትሬ የምትደረገው እዚህኛ ላይ ምንም አይነት የኢንቴንሽን ምንም አይነት ጥያቄ የለም እንደውም አይ ይሄ ታሪክ እንደውም ሞር የሚያዘነብለው ባጠፋው ጥፋት ለመሸፋፈን ሲል ያ የሰራውን ስራ ነው ወደ እሷ ባህሪ ለማተኮር እየሞከርኩ ነው። መጽሐፍ ቅዱሱ ስለ እሷ ምን ያሳየናል ከሚለው ነው። ለእኔ እንግዲህ በጣም ጥንቃቄ የሚጠይቅ በሁሉ አቅጣጫ ልናየው ልንመለከተው የሚገባ ነገር እንደሆነ ሳንስት እዚህ ጋ የምናየው ምንድን ነው? ይህች ሴት የማንስ ቅድምሩት እንዳለችው የማንጻት ስርአትን የመንጻት ስርአትን እያካሄደች ነው ያለችው። መጽሐፍ ቅዱስ እንደሚነግረን እየታጠበች ነው ያለችው። ከዛ አንድ በጣም ታላቅ ሀብታም የሆነ ንጉስ የሆነ ጀግና የሆነ ሰው አያትና ጠራትና ከሷ ጋር ሊተኛ ፈለገ። መጽሐፍ ቅዱስ በዘዳግም ወደ ምዕራፍ ሃያ ሁለት አካባቢ የሚነግረን አንድ ነገር አለ። አንዲት ሴት ለሌላ ሰው የታጨች ወይ የሚያገባችን ሴት ጋራ አግኝቶ አንድ ሰው አብሯት ቢተኛ ሁለቱም ይወገሩ። ለምን እሷም አልጮኸችም፣ ወይ ደግሞ ምንም አይነት ግፊት አላሳየችም የሚል ሀሳብ ያስተምረናል። ያህም ደግሞ ምንድነው የሚያሳየን? እንዲህ አይነት የተጠላለፉ ነገሮች ጥራሳችንን በምናገኝበት ጊዜ ይሄን ወዴት አቅጣጫ አንድ ነገር እንዲሄድ ወይም እንዳይሄድ የማድረግ አቅማችን ፈቃደኝነታችን ይታሰባል ብዬ አስባለሁ እና እዚህ ስሌት ውስጥ ገብቷል ብዬ አስባለሁ ይህንን ሀሳብ ያነሳነበት ምክንያት ለምንድን ነው ማቴዎስ ምዕራፍ አንድ ላይ የሩትን ስም የረሀብን ስም የትማርን ስም የማርያምን ስም አንስቶ የቤርሳቤን ስም ግን አላነሳም ማቴዎስ ተሳስቶ ነው ወይ ስሟን ረስቶት ነው ወይ ብዬ ለማለት ትንሽ እንትን ይለኛል የኦሪዮን ሚስት ብሎ የጠቀሰበትን ምክንያት አለ ብዬ አስባለሁ እና ከዚህ ውስጥ ልባችንን ከቃሉ ጋር ስናዋህደው እንዴት ይነካናል፣ እንዴት ያስተምረናል ብዬ ሳይ፣ እኔ እንዴት ይነካኛል፣ እንዴት ያስተምረኛል ብዬ ራሴ እውነተኛ ከሆንኩኝ ምንድን ነው የመማረው? በዚህ በተጠላለፈ ነገር ውስጥ በራሳችንን በምናገኝ ጊዜ፣ አሁን ባለንበት በተለይ በዚህኛው ዘመን ብዙ ሚቱ ሙቭመንቶች አሉ። የሴቶችን ጥቃት ለመቀነስ የሚደረጉ ብዙ ትምህርቶች አሉ። እንደ ሴቶች ራሳችንስ እንዴት እንጠብቅ? ለሌሎች ማለፊያ ወረቀት መስጠት አይደለም ግን ራሳችንን እን እንድንጠብቅ ከእግዚአብሔር ቃላ መማር እንችላለን። ወይም ምን ያስተምረናል ብለን ስናይ ለልቤ ለእኔ ለልቤ ከሚመጡት ጥቃቶች ራሴን ለመጠበቅ ያ በጣም አሳ ከባድ ነገር ነው። በተለይ ሴቶች ለሆነና ብዙ ነገሮች ውስጥ አልፈን ለምናውቅ ሰዎች፣ ሴቶች ልጆች ላሉን ሰዎች እናውቃለን ምን ያህል የወንዶች ተጽዕኖ በህይወታችን ከባድ እንደሆነ። ከአካላዊ ብርታት ጀምሮ ተጽዕኗቸው ከባድ ነው። በህይወታችን ካላቸው ስልጣኖች የተነሳ በእኛ ላይ ያላቸው አቅም ብርቱ ነው። እዚህ ጋር ግን ከአልጭዎችምና ብሎ የሚለው ቃል ምንን ያስተምረናል? እግዚአብሔር ታማኝ ስለሆነ የመውጫ መንገድም ሊኖር ይችላል እና ራሳችንን እንደ ሁልጊዜ እንደ ፈጽሞ ተጠቂ ብቻ እንዳናይ ከዛ ውስጥ የማምለጫ መንገድ ሊኖር ስለሚችል የነቃ ማንነት እንዲኖረን ያስተምረኛል። የነቃ ማንነት እና ራሳችንን ብቻ ትተን እኔ በቃ በአንተ ምህረት እጅ ነኝ ብለን ለአጥቂዎቻችን ራሳችን አሳልፈን እንዳንሰጥ የነቃ የሚያስብ የሚያሰላስል ራስን የሚጠብቅ ማንነት እንዲኖረን ለራሳችንም ለሴት ልጆቻችንም ይሄን ነገር እንድናስተምር ይለናል። ምን ታስባላችሁ? በዚህ ሀሳብ ውስጥ በጣም አሁን እያወራን ያለ ነው፣ ወንዶች በሴቶች ላይ ጥቃትን ለማድረስ መብት አላቸው የላቸውም? የሚል አይደለም። የታወቀ ነው፣ ምንም አይነት መብት የላቸውም። ግን አስቀድሞ መጠንቀቅ ጠቃሚ ስለሆነ ራሳችንን እንዴት እንጠብቅ። ለምን ስሟን አልጠቀሰውም ብየ ሳስብ፣ እዚህ ጋር አንዳችን ነገር እንዳሰላስል እንዳዋልለው ስለሚያደርገኝ ነው። እንዳሰላስል የሚያደርገኝ ነገር ምንድን ነው? ዘዳግመም ላይ ከተጻፈው ቃል በመነሳት እቺ የታችን ምናልባት ምናልባት ይህንን ነገር የመጋፋት ክፍተት ኖሮ ሳትጠቀምበት ቀርታ ይሆን? ተጠቅማበት ቢሆን ኖሮ ግን እግዚአብሔር ያህንን ዝም እንድንል አይፈቅድም። ታማኝ ስለሆነ ታግላው ቢሆን ተጋፍታው ቢሆን ያሃ ነገር ይጻፍልን ነበር ብዬ አምናለሁ። ለዛም ነው አይደለ? ለዛም ነው የበርሳቤ ታሪክ ትንሽ አነጋጋሪና ለብዙዎች የተለያየ ጽንፍ ይዘው እንዲሄዱ የሚያደርገን ብዬ አስባለሁኝ። ግን ለእኔ ፍጹም ተጠቂ ፍጹም ተጠቂ አድርጌ ለማሰብ እንዲከብደኝ የሚያደርጉኝ ነገሮች አንዱ ይሄ ነው ታሪኳን ሳነብ የሚነሳብኝ ጥያቄ ይሄ ነው። እንዴት አይ ሚን ኦፍ ኮርስ ያለችበትን አንድ ማይካድ እና በዛሬም ጊዜ እውነት የሆነ በዛም ጊዜ እውነት የሆነ ነገር አሁን በዛሬ ጊዜ ፓወር ዳይናሚክስ ብለን የምናወራው ወይም የሀይል አረ ላይክ ንጉስ ዳዊት ንጉስ ነው። ሀያል ነው። አቅም አለው። ብርቱ ነው። እሷም ተራሴት አይደለችም፣ ግን የሹማምንቶች ልጅ ነች፣ የሹማምንት ሚስት ነች። ግን በመሀላቸው ከፍተኛ የሆነ የሀይል ልዩነት አለ፣ በቃ የአቅም ልዩነት አለ። ግን እንደዛም ሆኖ በቃ ብሄረሰቤ እንደ ፍጹም ተጠቂ አድርጌ ለማሰብ እንዲከብደኝ የሚያደርገኝ ነገር ይሄ ነው ብዬ ያስባለሁኝ እና እሷም ኮምፕሊትሊ በቃ የሆነ አቅም የሌላት ፓወርለስ ሴት ነበረች ወይ ሁሉ ብዬ እንዳስብ አገን ሹማ የሹማምንት ልጅ ነች። የሹማምንት ሚስት ነች። ቆይቶም ቆይቶም አይ ማንነቷንም እያጠናን እያየን ስንሄድ ለእኔ ይከብደኛል። በቃ ፍጹም ተጠቂ ነች ወይ ብዬ ለማሰብ እንዲከብደኝ የሚያደረጉ ነገሮች ግን ይህንን ይህንን ስናገር ወይም ይህንን ስል በፍጹም እንዲወሰድ ልወስደውም እና በፍጹም ልቀበለው የማልችለው ነገር የፈለገ ነገር የፈለገ ተጠቂ ብትሆንም ባትሆንም፣ ሙሉ ተጠቂ፣ ግማሽ ተጠቂ በምንም መልኩ ብናስባት ዳዊት ያደረገው ነገር የዳዊት ኃላፊነት ነው፣ የዳዊት ስራ ነው፣ የዳዊት ኃጢያት ነው፣ የዳዊት ችግር ነው እና ውይ እሷ እኮ እንደዚህ አድርጋ ቢሆን ኖሮ፣ ውይ እሷ እኮ ባትታጠብ ኖሮ፣ እሷ እኮ በምሽት ባይሆን፣ እሷ እኮ በእንትን ይሄ አይደለም። በቃ ሰው ኢየሱስም በአዲስ ኪዳን ማቴዎስ አምስት ላይ የሚለው በቃ ሰው በልቡ ያደረገው ነገር በልቡ ያደረገው የኛ የሰው ኃጢያት ያንቺ ኃጢያት ነው ያንቺ ኃጢያት ነው። የፈለገ እኔን የፈለገ ነገር ቢያስደርገኝ እኔ አንቺን ኃጢያት ውስጥ ለማስገባት የፈለገ ነገር ባረግ፣ አት ኤንድ ኦፍ ዘ ዴይ፣ ቀኑ ሲያበቃ፣ የእኔ ኃላፊነት የእኔ ኃላፊነት ነው። ያንቺ ኃላፊነት ያንቺ ኃላፊነት ነው። ስለዚህ ከዳዊት ላይ ያለውን የሀጢያት ክብደት ለመቀነስ የሚሆን የሚገባ ነገር አይደለም። ግን በኤርሳቤን ማንነቷን ስናይ ሁኔታውን ስናጠና እኔም በቃ ፍጹም ተጠቂ ነች ወይ ብዬ ለማሰብ እንዲከብደኝ ብዬ ለማሰብ የሚከብደኝ ነገሮች አሉ። እኔ ደግሞ አይ ቲንክ በሌላኛው ጽንፍ ያለው ሰው ነኝ። ኦኬ ምክንያቱም እኔ ብዬ የማስበው ስለ አሁን ከዘበታችም ንስሀ ሲገባ የምታዩት እግዚአብሔርም መቶ ሪቢክ የሚያደርገው አንተ አጥፍተሃል በፊት የኃጢአትን ሰርተሃል እያለ አዎ ሜይ ቢ ንጉስ ዳዊት ንጉስ ዳዊት ስለሆነውና ስለነበረ እና ከእግዚአብሔር ጋር እንደ ልቤ ተብሎ ይሄድ የነበረ ሰውም ስለሆነ ሊሆን ይችላል። ግን ይሄ የፓወር ዲፍረንሱን ዝም ብያ ላየው እኔ እኔ እዛ ቦታ ላይ ብሆን ማለት አሁንም እኮ ፌስ የምናደርገው ቻሌንጅ ነው አይደለ ይሄ። ሱፔሪየር የሆነ ሰው በጣም ከኛ በላይ አለቃ የሆነ ሰው፣ በእድሜ ሊሆን ይችላል፣ በፓወር ሊሆን ይችላል፣ በምናምን ይሄን ነገር አሁን ይሄ ጀኔሬሽን ትንሽ እየተማርን ነው። መብታችን ነው ማለት ይሄ አይቻልም ማለት ኦር ደግሞ የተፈጠረ ነገር ተፈጥሯል ብሎ ቻሌንጅ ማድረግ እየለመድን ያለን ጀኔሬሽን ነን። ግን በዛ ዘመን አንድን ንጉስ ደፍሮኛል ብሎ ቻሌንጅ የማረግ ቃሉ እንዳለ ሆኖ ብትጮህ የሚለው ቃል እንዳለ ሆኖ ቻሌንጅ የማድረግ ድፍረት ነበራቸው ወይ ስል ለእኔ ትንሽ ለእሱን ፓስ እንድሰጣት ያደርገኛል። በቃ ምክንያቱም ንጉስ ነው ይሄ ሰውዬ ማስገደል ለማስገደል ምናምን ሳይሆን በቃ ንጉስ ነው፣ በእስራኤል ዘንድ በጣም ትልቅ ቦታ ያለው ብዙ ነገር ያለፈ እስራኤልን ያሳረፈ ለብዙ ዓመታት እና ይሄ ሰውዬ ተራሰው አይደለም፣ ይሄ ሰውዬ ንጉስ ነው እና ይሄንን ይሄንን እፋለመው ይሆን ወይ አሁን የሆነ ጠቅላይ ሚኒስተር ወይ ምናምን ቢሆን ኖሮ ይሄንን ሰው ቻሌንጅ እናረግ ነበር ወይ ብዬ ሳስብ ለእኔ የምሰጠው መልስ ማረግ አለብን ትክክል ነው ማድረጉ፣ ግን ማረግ አይመስለኝም ብዬ አስባለሁ። ምክንያቱም ካለበት ቦታ አንጻር ከተቀባይነቱ አንጻር የኔ ችግር ቨርስስ የእሱ ፓወር ከሚለው አንጻር ለኔ ከብደኛል። ለምን አልጮኸችን ብዬ ማውራት እንትን ይመስለኛል። ለኔ ለእኔ ሁኔታውን ቀለል ያደረኩት ይመስለኛል እኔ ግን፣ ያ ማለት ደግሞ አሁን ኮንትሪቢዩሽን አላት የላትምም ለማለት ይከብዳል። እኔ ግን ማስበው እንደኔ አስተሳሰብ በዛ ቦታ ላይ ብሆን እኔ ሩት ብትቀመጥ ይሄን ነገር ደፍሮ ለማድረግ ስቴፖቹን ለመውሰድ እነዚህ ነገሮች አረጋለ ወይ የሚለውን መመለስ ትንሽ የሚከብድ ቦታ አይመሰለኝ። እውነት ነው። እና ግን አሁን አየሽ የምናጠናው ሕያው የእግዚአብሔርን ቃል አለ አቅም የሚሰጠን ቃል ስለሆነ ጉልበት የሚሰጠን ቃል ስለሆነ እኛ ከዛ እውነት ጋራ የሚስተካከል ማንነት ኖረንም አልኖረንም ስታንዳርዱን ሴት የሚያደርግልን የእግዚአብሔር ቃል ስለሆነ እየተነጋገርን ያለው ደግሞ ማቴዎስ ምራፍ አንድ ላይ ያሉ ስላሉ ሴቶች ነው አይደል? እና ብዙዎች እነዚህ ሴቶች የተማርናቸው ሩት ቤተሰቦቿን ትታ ወደም ማታውቀው ሀገር የተሰደደችበት ጉዳይ ሩትም የንጉስን ትእዛዝም እምቢ አለች። ማናት ረሃብም የንጉስን ትእዛዝም እምቢ ብላ እንድትሰደድ የሆነበት ምክንያት ትማርም ብዙ ምንድን ነው ማህበረሰባዊ ባዊ የሆኑ ነገሮችን ጣናዎችን ጥሳ እንድትሄድ የሆነበት ምክንያት አንድ ከራሳቸው በላይ የሆነ እውነት ከራሳቸው በላይ የሆነ ጥሪ ከራሳቸው የሆነ በላይ ለሆነ ነገር ስለተሰደዱ ነው የሚለውን ነገር ስለያዝን ነው ስለዚህ እንደ ሴቶች በራሳችን አቅም ልክ ነሽ የምንችለው ነገር አይደለም አይደለም በማንም ሴት ላይ ይህንን ፍርድ ማድረግ አንችልም ለምን እንዲያላረግሽም ነበር ለምን እንዲያላረግሽም ነበር የሚባል ነገር ሊኖር አይችልም እየተነጋገርን ያለው ግን በዚህ በወደቀ ዓለም ላይ ስንኖር ረዳት አለን፣ ማምለጫ አለን፣ አቅም አለን፣ ጸጋ አለን፣ ረዳት አለን። ከራሳችን ያለፈ ልንደገፍበት የምንችለው ከሰው ማንነት ያለፈ መለኮታዊ እርዳታ ረዳት አለን ለማለት ነው እና እንዲህ የተጠላለፈ ነገር ውስጥ ራሳችንን በምናገኝ ጊዜ ልባችንን ሊደግፍ ሰው የሌለውን አቅም ሊሰጠን የሚችል ህያዊ እግዚአብሔር ቃል አለ እና ለምሳሌ ምን ማለት ነው? ለምሳሌ ንጉስ ነው፣ ተዋጊ ነው፣ ባለስልጣን ነው፣ ሀብታም ነው። ገብቶሻል። በየቀኑ እንደዚህ በጣም የተለጠጠ ባይሆን በየቀኑ በየመስሪያ ቤታችን የሚገጥመን ነገር ነው። ባለስልጣኑ የስራ ባልደረባሽ እንዲ ካላደረግሽ፣ እንዲ ካላደረግሽ ስራሽን ልታጭ ነው ሊለን ይችላል። ወይም ደግሞ እንዲና እንዲያጎቦ ካደረግ የማይገባን አረጋ አለ አለው የሚለውን በገንዘብ በስልጣን በምናምን የሆኑ የተደለሉ ነገሮች ዛሬም ይገጥሙናል። ያ ደግሞ እንደ ሰው ያን ፈተና ማለፍ ቀላል እንዳልሆነ እናውቃለን። እንደሰው ሰው የምናምን የሚያህል ብር ልታገኝ ስትችል እችን ትንሽ ጉቦ ከፍለ ያን ይህ ነው እንደ ሰው እንደሚያውቅት እናውቃለን። የምናጠናው እና የምንዘረጋው ግን ያው ወደሆነ እግዚአብሔር ከሰው አቅም በላይ የማይቻልን ነገር ወደሚያስችል እግዚአብሔር እየተዘረጋን ነው እና ይህንንም ደግሞ ስል እንደው ሴንሲቲቪቲ ባጣ መንገድ መናገር አልፈልግም። ብዙዎቻችን በተለያየ ህይወትና በተለያየ መንገድ አልፈን ብዙ እንዲህ አይነት ጥቃቶች የደርሱብን ሰዎች እናውቃለን። እኔ በኩል የራሴ የሆነ ልምዶች አሉኝ እና በዛ ሁሉ ባለ በምናልፍበት ጊዜ ሴቶች ልጆችም አሉኝ። በዛ ሁሉ ጊዜ ውስጥ በምናልፍበት ጊዜ ልጆቻችንን በምናስተምርበት ጊዜ አንድ ነገር እንድንይዝ ስለምፈልግ ነው። ምንድን ነው የምለው? ከኛ በላይ የሆነ ረዳት አለን። ስለዚህ ለምንም ነገር ተጠቂ ብንሆንም በጥቃታችን ውስጥ ግን ረዳት አለን። ሙሉ ለሙሉ የተሰጠን አይደለንም። ሙሉ ለሙሉ የተሸነፍን አይደለንም እና መውጫውን መንገዱን እግዚአብሔር ያዘጋጅናል። መንፈሳችን ነቃ ይበል፣ አይምራችን ነቃ ይበል እና እግዚአብሔር መንገዱን አሳየኝ፣ የማሸነፍ የሆነ የማውጫውን መንገድ አሳየኝ። መጎዳት ምን ይሰራል አለመጎዳት ይሻላል አላ አደለ? ያንን ለማለት ነው መጀመሪያ ደረጃ ማለት ነው። የውራያ ሚስት ምናም ተብሎ የተጻፈችበት። ሁለተኛው ሪዝን የመጀመሪያው ሪዝን ያ የዴቪድ አና ኃጢአት ማጉላት ነው። ሁለተኛው ደግሞ እሷ ባትሆን ኖሮ ዴቪድ እኮ ዝም ብሎ ሌላኛው ልጅ ሊነግስ ነበረ። ይሄ ሰለሞን ልጅ ይሆናል የተባለበት፣ እሺ ሰለሞን እንትን ይላል የሚለው ፓርት እሷ ናት። እሷና ናይተናቸው ትልቁ ሮል የተጫወቱት ሄዳ ከኔቴንጋ ገብታ ዴቪድን ሀሳቡን ያስቀየረችው እኮ እንጂ ሊነግስ እኮ ነበር ሰውየው። እንዴ ነግሶ ምን ነበር ሳታይ ነግሶ አለ አለች። ስለዚህ ውስጥ ገብቶ ይሄንን ትልቅ ሮል ይሄ ቤተ መቅደሱ ለልጅ ይሰራል ለሃል የተባለለት እንትን ቤት የተነገረለትን ነገር ወደሱ ለማምጣት ሊትራሊ ኪንግደም ነው የነጠቀችው ሴትዮ። ያው እና ይሄ ይሄ ፓርቷ ደግሞ ትልቅ ሮል ነው። አንዴ ያ ነገስት ምዕራፍ አንድ ላይ ቃል ይሰጣል ቃል ይገባላታል። ምን ትፈልጊያለሽ ጌታ ወይ ከእኔ ቀጥሎ የነግሳል በዙፋን የሚቀመጣል ብለህ አንተ ራስህ ለአገልጋዬ በአምላክ በእግዚአብሔር ምለህልኝ ነበር። እነሆ አሁን አዶኒያስ ነግሷል፣ ንጉስ ጌታዬ አንተ ግን ስለዚህ ነገር አታውቅም። እርሱ በሬዎችን፣ ኮርማዎችና በጎችን በብዛት ሰውተዋል። የንጉሱን ልጆች በሙሉ ካህኑን አብያታርና የሰራዊቱን አዛዥ ኢዮአብን ጠርቷል። አገልጋዬ ሰለሞንን ግን አልጠራውም። ሰዎሽ ናታንም እንዲ ያለው ጌታዬ ንጉስ ሆይ ለመሆኑ አዶኒያስ ከአንተ ቀጥሎ እንደሚነግስ በዙፋንም እንደሚቀመጥ አስታውቀሃልን? በዛሬው ቀን ታች ወርዶ ብዙ በሬዎች ኮርማዎች ብቻ። ዳዊት ቁጥር ሀያ ስምንት ላይ ንጉስ ዳዊት በእርሳቤን ጥሩልኝ አለ። እርሷም ንጉሱ ወዳለበት ገብታ በፊቱ ቆመች። ከዚያም ንጉሱ እንዲህ ሲል ማለ ነፍሴ ነፍሴን ከመከራ ሁሉ ያዳናት ሕያው እግዚአብሔርን ልጅሽ ሰለሞን ከእኔ ቀጥሎ ይነግሳል በእኔ ምትክ በዙፋኔ ይቀመጣል ብሎ በእስራኤል አምላክ በእግዚአብሔር ማር ሁልሽን ዛሬ በእውነት ፈጽማለሁ። ስለዚህ የቤርሳቤን ታሪክ የምናገኘው ሁለተኛ ሳሙኤል 11 ላይ 12ም 16ም ላይ ንን ደግሞ አንደኛ ነገስት አንደኛው ምዕራፍ ውስጥም ተለቅ ያለውን የሕይወቷን ሚና እና በማቴዎስ አንድ ላይ ዘረዘረችበትን ምክንያት በደንብ እናገኘዋለን ማለት ነው። አይ ቲንክ ማቴዎስ ወንጌል ላይ ስናየው ና በስሟን ባትጠራ የተጻፈችበት ሌላኛው ሪዝን ደግሞ የመጀመሪያው የዳዊትን ኃጢአት በጣም ማጉላት ነው። በቃ ሌላ ምንም እንትን የለውም። ይሄ ዳዊት ይህንን ኤክስትሪም ሄዳሃል የሚለው ሄዶ ማቴዎስም የሚጽፍበት ምክንያት ኃጢአተኛ አይደለንም ብለው ለሚያስቡ ውጆዎች አይ ኃጢአትማ ሪፍረንስ የለንም ንጹህ ነን ካላችሁ፣ ወደኋላ ተመለሱ ወደኋላ መለስ ብላችሁ ኬት እንደመጣችሁ እዩት ለማለት ያህል ነው እና አንደኛው የዳዊትን ኃጢአት ማሳየት ነው። ሁለተኛው ደግሞ ሰለሞን አይነግስም ነበረ የቤርሳቤ ሚና ባይኖር ነው ቤርሳቤና ነብይ ኔተን ናታን ሄደው ንጉሡን ባይነግሩት ያኛው ልጅ እኮ የሰዋ ነው የራሱን ያነገሰ ነው የሚለውን ትልቁን ሚና እች ሴትዮ በዛ ሰዓት በቃ እች ሴት በዛ ሰዓት ዶርመንት ብትሆን ምንም ባትናገር ነገሰ እንዴት ሶኬ ብላ ብታልፍ ኖሮ ይሄ የቤተ መቅደሱ መሰራት፣ ከዛ በኋላ ንጉስ ሰለሞን የሚያረጋቸውን ንጉስ ከሆነ በኋላ የሚያረጋቸውን ነገሮች በሙሉ አናገኝም ነበረ። እና ትልቁ ይሄ የዳዊት ዘር የሚለውን ላይን ለማስጠበቅ ትልቅ ሚና ተጫውታለች። አመጣጧ ትክክል አልነበረም። አገባቧ ትክክል አልነበረም። እሱንም በቃ በግልጽ ተጽፎልናል። ግን እንደዛም እንኳን አመጣጧም ትክክል ባይሆን አገባባም ትክክል ባይሆን የዳዊት ዘር ለመቀጠሉ ይሄ የማርያም እና የዮሴፍ ከዳዊት ዘር ለመገኘታቸው ኢየሱስ ክርስቶስም ደግሞ የዳዊት ልጅ ተብሎ እንዲጠራ ለማድረግ እሷ ትልቁን ሚና ተጫውታለች ብዬ አስባለሁ። ያ አንደኛ ነገስት አንደኛዎች ቻፕተር ላይ የምናገኘው ይሄን ነው። በንጉስ ፊት ሄዳ ነው የምትጠይቀው። ምን ትፈልጊያለሽ? ሲላት ያው ቃል የገባላትን ነገር ነው የምታስታውሰው። ሰለሞን ልጅሽ ነግሳል ብለኸኝ ነበረ፣ ነገር ግን ያው አዶን አዶን ያስነግሳል እና ታስታውሳለች። በአምላክ በእግዚአብሔር ስም ምልህልኝ ነበር ትለዋለች። እና ያልሽውን ነገር እግዚአብሔር ቃሉን ለማስጠበቅ ኦፍኮርስ እዛ ጋር አይደለም እግዚአብሔር መቶ አይ ሚን በቃ እንደውም ከዚህ ላይን ነው ከዚህ ዘር ሀረግ ነው ኢየሱስ ሲመጣው ግን በከበፊቱም በቃ እግዚአብሔር ጥልቅና በቃ የማይታሰብ የማይያዝ የሆነው ሰፊው ሀሳቡ ከዚህ ውስጥም እንደው ከሰው ልጅ እንደው መጥፎ አድራጎት ከሰው ልጅ ክፋት፣ ከሰው ልጅ ኃጢአትም እግዚአብሔር በጣም መልካምና የሱ የማንቀናቀነው የማንተወው በፍጹም ልናሸንፈው የማንችለው ሀሳቡ እና ፕላኑ ስቲል አሸንፎ ሊወጣ ይችላል። እግዚአብሔር አጀንዳ ሁሌም አሸናፊ ነው የሚለውን ነገር እንዳስብ ያደረገኛል። እንዳላችሁት በቃ የዚህ ሴትዮ ታሪክ ማቴዎስ ምዕራፍ አንድ ላይ የመገኘቱ ምክንያት አጢአት መስራቷ አይደለም፣ ግን የተስነገራትን የተስፋ ቃል መጠበቋ መያዟና ለእሱ መታገሏ ነው አም መታ ንጉሱም የነገርከኝን የተስፋ ቃል እንድትፈጽምልኝ እፈልጋለሁ ብላ ሴትም ብትሆን በተለያየ ነገሮች የተጠቃችም ብትሆን የተስፋውን ቃል ይዛ በእምነት በመቆሟ ነው ይሄ ነገር የሆነው። ከዚህ ሁሉ ታሪክ እንግዲህ ዳዊትም ዩ ነው ዳዊትም እግዚአብሔር የሚወደው እንደ ልቤ የተባለው ከኃጢአት የነጻ ወይም ምንም ስህተት የሌለበት ታሪክ ሰው ስለሆነ አይደለም። እንደዚሁ ደግሞ ቤርሳቤም ፍጹም የሆነ ከስህተት የነጻ ሕይወት ስላላት ሳይሆን የእግዚአብሔርን ትልቁን ዘላለማዊውን ሀሳቡን በዳዊት ውስጥ የሚያልፈውን መሲሁን በመጠበቋ ሀሳቧን ትክክለኛው ቦታ ላይ በማድረጓ ነው እዚህ ቦታ ላይ የተጻፈችው። አይ ቲንክ እዚህ ሀሳብ ላይ ጥሩ መደምደሚያ የሆነ ጥሩ መደምደሚያ ነው ብዬ የማስበው ይሄ ሀሳብ ነው። በርሳቤ ለምድ ነው የተጠቀሰችው፣ ማቴዎስ አንድ ላይ በብዙ ሀጢያት ጥልፍልፍ ውስጥ ነው ያለፈችው ብለን ስናስብ አንደኛ የዳዊትን ሀጢያት ላይ ትንሽ መብራት ለማብራት ነው። ከዛም አልፎ ግን የእግዚአብሔር የማይደናቀፍ አላማው የማይደናቀፍ የእቅዱ ሰዎችን የቤዛነት እቅዱ አላማው በእሷም ውስጥ አልፎ በእሷም ባለፈችበት በቃ በማይመስል ትልቅ የሀጢአት ጥልፍልፍ ውስጥ ነው ራሷን ያገኘችው ቤርሳቤ። በዛ ውስጥም ግን እግዚአብሔር አላማው እቅዱ አልተደናቀፈም፣ አልወደቀም። እግዚአብሔር ስቲል ያሰበውን አሳክቷል። እና ለዛም ነው በነገስት አንድ አንደኛው ነገስት ላይ ልጇ ሰለሞን ሲነግስ እናያለን። ያለን ያው ከሱም ዘር ከዳዊት ዘር ሆኖ ኢየሱስ ሲመጣ እናያለን እና እግዚአብሔር በዚህ መልክ እቅዱን አስጠብቋል በእሷ። ለዛም ነው ማቴዎስ አንድ ውስጥ ያለችው ብለን መደምደም እንችላለን ብዬ አስባለሁኝ። እንጸልይና እንስጋ ሩት እግዚአብሔር አባታችሁ ነ እናመሰግናለን። ጌታ ሆይ እኛ እንደምናልፍበት እኛ እንደምንሆነው ሳይሆን እግዚአብሔር ሆይ አንተ የዘላለማዊ አጀንዳ አላማ በእኛ ሕይወት ላይ ስላለህ እናመሰግናለን። በነገሮች ስለማይቀር፣ በነገሮች ምክንያት ስለማይደናቀፍ፣ አንተ ራስን ችለህ ሉዓላዊ አምላክ ስለሆንክ ጌታ ሆይ ተመስገን። በሰው በሰው ላይ ዲፔንድ ስለማታረግ፣ በሰው ላይ ስለማትደገፍ ነገር ግን ጌታ ሆይ አላማህን ለማሳካት ከግራም ከቀኝ ማዳንን የማዳንን እጅ ስለምዘረጋ ጌታ ሆይ እናመሰግንሃለን። እኚህ በማቴዎስ ወንጌል ላይ ደግሞ የተጻፉትን ሴቶች ስናጠና ጌታ ሆይ ለአንተ ሞር እንድንጨክን ለአንተ እንድንዘረጋ አንተን እንድንፈልግና ዋና ዋና ዋና አላማችን አንተን ብቻ ማክበር እንዲሆን እግዚአብሔር ሆይ እንለምንሃለን። ስላስተማርከን ተመስገን። ስለሁሉም እናመሰግንሃለን በጌታ በኢየሱስ አሜን የቤርሳቤያን ህይወት እና ታሪክ ስናጥና ስንሟገት አብራችሁን ነበራችሁ ብለን ተስፋ እናደርጋለን በሚቀጥለው ክፍለ ጊዜያችን ማርያም የኢየሱስ ክርስቶስ እናት ህይወት ለማጥናት ለመጨረሻ ጊዜ እንሰበሰባለን አብራችሁ እንድትቆዩም እንጋብዛችኋለን በድረገጻችን እንዲሁም በተለያዩ የማህበራዊ ገጾቻችን በፌስቡክ በኢንስታግራም በዩቲዩብ በቴሌግራም በስማችን ሴላ ኢትዮጵያ ብላችሁ ፎሎው በማድረግ የተለያዩ ቪዲዮዎችን፣ መጣጥፎችን፣ የመጽሐፍ ቅዱስ ጥናቶች እንዲሁም ውይይቶች ተካፋይ እንድትሆኑ ተጋብዛችኋል።